በትግራይ ክልላዊ መንግስት ከፍተኛ አስፈጻሚ አካላትና በፌዴራሉ መንግስት መካከል ያለው የተበላሸ ግንኙነት ሕግን መሰረት ባደረገ አሰራር ብቻ እንደሚፈታ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የሀገር ሉዓላዊነትን ለማስከበር የተሟላ ዝግጅት አለ ብለዋል። ጠቅላይ ሚኒስትሩ ለተወካዮች ምክር ቤት አባላት ዛሬ ባደረጉት ንግግር ሀገሪቱ ባለፈው ዓመት ስድስት ነጥብ አንድ ከመቶ አጠቃላይ የምጣኔ ሀብት እድገት አስመዝግባለች ብለዋል። መለስካቸው አመሃ ተጨማሪ አለው። ጠቅላይ ሚኒስትር አብይ አህመድ ዛሬ በተወካዮች ምክር ቤት አባላት ከቀረቡላቸው ማብራሪያ የሚሹ ጥያቄዎች መካከል የትግራይን ክልል ምክር ቤትና ከፍተኛውን አመራር የተመለከተ ነበረ። በተለይም አንድ የምክር ቤቱ አባል እንዳሉት ስድስተኛው ዙር ሀገራዊ ምርጫ በኮቪድ ወረርሽኝ ምክንያት መራዘሙን ተከትሎ ሊከሰቱ የሚችሉ የጸጥታ ስጋቶችን ከወዲሁ ለመቆጣጠር ምን ዝግጅት እንዳለ ጠይቀዋል። በተለይም በትግራይ ክልል ምክር ቤትና በአስፈጻሚ አካላትና በፌዴራሉ መንግሥት መካከል ያለው ግንኙነት ሻክሯል ያሉት የምክር ቤቱ አባል ይህ ግንኙነት ወደ ጸጥታ ስጋትና አደጋ እንዳይሸጋገር ምን እየተሰራ እንደሆነ ጠይቀዋል። ጠቅላይ ሚኒስትሩ ለጥያቄው ሲመልሱ የትግራይ ህዝብ እንደ ማንኛውም የኢትዮጵያ ህዝብ በተደጋጋሚ እንዳልኩት ሰላም፣ ልማት፣ ዴሞክራሲ በኢትዮጵያ ህልውና ውስጥ የተሻለ ኑሮ የመኖር መብት አለው። በከፍተኛ ችግር በከፍተኛ ደህንነት ውስጥ ያለ ህዝብ ነው። የተከበረው ምክር ቤት ብዙዎቻችሁ እንደምታውቁት የትግራይ ህዝብ ሀገር ወዳድ ህዝብ ነው። መለወጥ ይፈልጋል። ይሄን ታሳቢ ያደረገ ስራ ነው የፌዴራል መንግስት እስከዛሬ እየሰራ ያለው። ህዝብ አለኝ ብሎ ነው። አስር አስራ አምስት ሀያ የማያስፈልጉ ግለሰቦች አሉ ሳይሆን በሚል የሚቆጠር አስፈላጊ ባለመብት የምንታገድለት ዜጋ አለን ብለን ነው እየሰራን ያለ ነው። ወደፊትም ይሄ ይቀጥላል። እዛ ካለው ሀይል ጋር የሚያያዘው ጉዳይ ግን በህግና በህግ ብቻ የሚመለስ ይሆናል። የፌዴሬሽን ምክር ቤት የሚወስነው ውሳኔ፣ የተከበረው ምክር ቤት የሚወስነው ውሳኔ፣ የአስፈጻሚ አካል ይህንም ብቻ የሚያስፈጽም ይሆናል። በህግና በህግ እየሰራን እንቀጥላለን። በዚያ ውስጥ ሁሉ ነገሮች ፈር እየያዙ መልክ እየያዙ መፍትሄ እያገኙ እንደሚሄዱ ተስፋ ይደረጋል። ከዚህ ቀጥተኛና የተነጠለ የደህንነት ስጋት በተጨማሪ አንዳንድ የምክር ቤቱ አባላት በሀገሪቱ ስላለው ጠቅላላ የሰላምና የሀገር ደህንነት ስጋትን የተመለከቱ ጥያቄዎችንም አንስተዋል። ጠቅላይ ሚኒስትሩም የተጠቆመውን ስጋት ዋጋና አስፈላጊነት እንደሚጋሩ ተናግረዋል። የሰላም አስፈላጊነትን ግልጽነት አስታውሰው ከለውጡ ወዲህ የሰላም እና የደህንነት አስከባሪ አካላቱን መልሰው ለማደራጀት የተወሰዱ እርምጃዎችን ዘርዝረው በዚህ ረገድ ዛሬ አገሪቱ የምትገኝበትን ደረጃ ለምክር ቤቱ አባላት ይፋ አድርገዋል። አሁን ባለው ሁኔታ በድምሩ የኢትዮጵያ ሰላም አስከባሪ ኃይሎች በተለይ የሀገር መከላከያ እና የፌዴራል ፖሊስ በትልቁ የኢትዮጵያን ሉዓላዊነት ከየትኛውም ጥቃት ለመከላከል የሚያስችል ቁመና ፈጥረዋል። ትልቁ ችግር ቁመናችን ተዳክሞ ሉዓላዊነታችን አደጋ ውስጥ ገብቶ ሀገር እንዳትፈርስ የሚል ፍራቻ ስለነበረ አዲስ ኃይል ማሰልጠን፣ አዲስ ትጥቅ ማስገባት፣ አደረጃጀት ማስተካከል፣ የአመራር ሽግሽግ ማድረግ፣ በስልጠናና በሁኔታ ትንተና አቅም የማስፋት በፖለቲካውም የኃይል አስተላለፍ ትንተናን በትክክል የመተንተንና የትኛው ኃይል በሀገር ደረጃ ጥቃት ሊያመጣ እንደሚችል በእውቀት ላይ የተመሰረተ አመራር ለመስጠት ሰፊ ስራዎች ሰርተዋል። የኃይል አስተላለፍ ትንተናው የአደጋን ሌቭል ያሳያል። አደጋን ዲተር ማድረግ እና ከገባንበትም በአጭር ለማስቀረት የሚያስችል ደግሞ ዝግጅት በእነዚህ ተቋማት ሲደረግ ቆይቷል። ከዚህ አንጻር በጣም ሰፊ ስራ እንደተሰራ የተከበረው ምክር ቤት እንዲገነዘብና ለሀገር ለዋላዊነት የሚያሰጋን ነገር አሁን ባለው አቅም እንደሌለ ሙሉ አቅም መፈጠሩን መገንዘብ ያስፈልጋል። ከሰላም መደፍረስና የደህንነት ስጋት ጋር ተያይዘው ከቀረቡት ጥያቄዎች መካከል አንዱ በቤንሻንጉል በተደጋጋሚ ባልታወቁ ኃይሎች ተፈጽመዋል ስለሚባሉ የአያሌ ሰዎችን ሕይወት ስለቀጠፉ ድርጊቶች ነበረ። ጠቅላይ ሚኒስትሩ ለዚህ ጥያቄ የሰጡት መልስ እስከዛሬ ዛሬ ሲባሉ ከነበሩት አዳዲስ መረጃዎችን ያከለ ነበር። ቤንሻንጉል ክልል መተከል እና ካማሽ አካባቢ ብንወስድ ትንሽ ወሰብሰብ ያለ ነገር ነው የቤኒሻንጉል ክልል ወይ የአማራ ክልል ጉዳይ ወይ የኦሮሚያ ክልል ጉዳይ አይደለም። ቤኒሻንጉል እንደምታውቁት ሰሜንና ደቡብ ሱዳን ያዋስናል። በተለይ ብሉናይል የተባለውን በዛ ሳይድ እምብዛም ጠንከር ያለ መንግሥት የሌለውን ክልል ያዋስናል። ብሉናይል ለእኛ ብቻ ሳይሆን በዛ ሳይድ ላለው መንግሥትም ገና ብዙ ስራ የሚያስፈልገው አካባቢ ነው እና ብሉናይል ላይ በመቶ የሚቆጠሩ ሰዎች ይሰለጥናሉ፣ ዘመናዊ መሳሪያ ይታጠቃሉ። ቤኒሻንጉል ዘሆል ቦርደር ተዉና ከወረዳ ወረዳ የሚያገናኝ መንገድ በስፋት የሌለበት ክልል ነው በዚያ አድርገው በመግባት ከጉዳዩ ጋር ትስስር የሌላቸውን ዜጎች ህይወት አደጋ ውስጥ ከተዋል። አንዴ አይደለም ሁለት ሶስቴ፣ በተደጋጋሚ እርምጃ ተወስዶ ሲረግብ ወደዛ ወጥተው ዝግጅት አድርገው ሰላም ነው ሲባል ሲዘናጋ የመምጣት በሚዲያም የመደገፍ እና ጉዳዩን የማስተጋባት የብሄር ግጭት የማስመሰል ፍላጎት ሰፊ ነው። ይሄ ብዙ አክተር በውስጡ ያለው ቢሆንም ትልቁ ሼር ከህዳሴ ጋር ይያያዛል። የህዳሴ መንገድ በዚያ በኩል ያለውን መቁረጥና ማስቀረጥ ጋር እያያዛል። የተወካዮች ምክር ቤት አባላት መስከረም 25 ቀን 2013 ዓ ም የሀገሪቱ ፕሬዚዳንት ሳህለ ወርቅ ዘውዴ ለሁለቱ ምክር ቤቶች የጋራ ስብሰባ ያሰሙትን የመክፈቻ ንግግር መሠረት በማድረግ ለጠቅላይ ሚኒስትሩ ዛሬ ካነሷቸው ከ16 በላይ ጥያቄዎች 13ቱ የምክር ቤቱ አባላት ያነሷቸው ጥያቄዎች ከኢኮኖሚና ማኅበራዊ ጉዳዮች ጋር የተያያዙ ነበሩ። በዚሁ አኳያ ጠቅላይ ሚኒስትሩም ማብራሪያቸው በአብዛኛው በምጣኔ ሀብቱ መልካም ውጤቶችና በፈተናዎቹ ላይ አተኩረዋል። ባለፈው ዓመት ከኮቪድ ወረርሽኝ ጋር ተያይዞ የተፈለገውና የታቀደው ሀገራዊ የእድገት ግብ ባይደረስበትም ክንውኑን እንዲህ ሲሉ ገልጸውታል። በተደጋጋሚ እንዳነሳሁት ኢትዮጵያ በጣም ብዙ ኮሮናዎች ያሉባት ሀገር ስለሆነች ለአንደኛው ኮሮና ብቻ ቅድሚያ ሰጥተን ሌሎች ስራዎቻችንን በማቆም ኢኮኖሚያችንን አናናጋም እየተከላከልን ስራችን እንሰራለን የሚል ውሳኔ እንደ መንግስት እንዲሁም እንደ ሕዝብ ስለወሰን በዓለም በጣም ጥቂት ሀገራት ማስመዝገብ የቻሉትን የኢኮኖሚ እድገት በአፍሪካም በምስራቅ አፍሪካ ብቻ የታየውን የፖዚቲቭ እድገት ከፍተኛ የሚባለውን ኢትዮጵያ ማስመዝገብ ችላለች። ስድስት ነጥብ አንድ ፐርሰንት የኢኮኖሚ እድገት መመዝገቡን የፕላን ኮሚሽን የዓመቱ ሪፖርት ያመለክታል። ጠቅላይ ሚኒስትር አብይ አህመድ ከወራት ምናልባትም ላለፈው አንድ ዓመት ሲያንዣብብ ስለቆየው የበረሃ አንበጣ አሁን እያደረሰ ስላለው ጥቃት፣ በአንጻሩም አደጋውን ለመመከት መንግስታቸው አከናውዷል ስላሉት ስራም ሰፊ ማብራሪያ ሰጥተዋል። የመከላከል ስራው ተሳክቶ የአንበጣውን መስፋፋት ማቆም ከተቻለ ጉዳቱንም ባለበትም መገደብ ከተቻለ በምርት ላይ የሚያስከትለው ቅናሽ ከአምስት በመቶ በታች እንደሚሆን ተናግረዋል። በዚህ ዓመት የኮሮናን አደጋ በመከላከል ትምህርት ቤቶች እንደሚከፈቱም አስገንዝበዋል። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ